የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሁላችንም ተራራ ወጣል ወደ ታች ይወርሰታል። በህይወት ዘመናችን ተራራ የሆነ ትንስታ በፍቅር ማየት፣ በፍቅር መሳሙ ያሳለፍኩት ህይወት አለ እዚህ ነው። የህይወት ክፍሌን ሳይሆን ከልጅነት የጀምሮ የተመረጡ ራሴን ሳስታውስ ወደኋላ ወደ ኋላ የሚሉኝን በጣም በፍጣን እያተራረግ ስልት እያቀረብኩት ስራ ነው። በጣም ብዙ ነገር አለበት። እዚህ መጽሐፍ ጸሐፊው አሁን ያለበትን ደረጃ ትዩ ከነበረበት ተነስቶ እንደገና ደግሞ ከተነሳበት ወድቁ እስከ ሆምለስ እስከመሆን ድረስ የሄደበት እውነት ነው። የምናንከረው እያለቀስኩ ነው ያነበሩ በተለይ የኛን ህብረተሰብ ቁልጭ አድርጎ የሚያሳይ መስታወት ነው መጽሐፉ። እውቁ ደራሲ ፍቅረ ማርቆስ ደስታና፣ በሚኒያፖለስ ከተማ ከተመሰረተው የፍኖተ ጥበብ የስነ ጥበብ ማዕከል መስራቾች አንዷ ወይዘሮ ሰላማዊት ኤርሳ አደዳ ናቸው። አብረውን ያመሻሉ። ድህነት፣ የሰብአዊ መብቶች ጥበቃና የሴቶች ሽጣ በዓለም ዙሪያ በተለይ የሴቶችን አቅም የማጎልበት ትልም ሌላው የምሽቱ ቅንብራችን ትኩረት ነው። ንጉሴ አክሊሉ የአዲስ አበባ መስኮቱ ሲከፈት ስለ ትልቁ ወንዝ ስለ አባይ የተባሉትንና ሌሎችም ወጎች ይዞ ብቅ ይላል። ዘመን የጠገበውን እሳቤ በለወጠው አዲስ የሳይንስ መረጃ መሰረት የአንጎል ኃይል በኋለኛው ዕድሜ ጭምር ዳግም መበልፀግና መታደስ የመቻሉን ሚስጥር የሚመለከተው ሰዓታችን ከፈቀደ ዳስስ የምናደርገው ሌላው ቅንብራችን ነው። እሁድ መጋቢት 22 2016 ዓ ም ሰላም ጤና ይስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየ ነን። እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አብራችሁን አምሽው የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ስልኝ እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግዶ ወሌ ነኝ የሶማሊያ ፓርላማ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ የምርጫ መርህ እንደሚከተል ማስታወቁን ተከትሎ ራስ ገዟ ፑንትላንድ ለፌዴራል ተቋማት እውቅና እንደማትሰጥ አስታውቃለች። ሞቃዲሾ ከሚገኘው ማዕከላዊ መንግስት ጋር ያላትን ተቃውሞዎች በተደጋጋሚ በመግለጫ ስታስታውቅ የከረመችው ፑንትላንድ ዛሬ እሁድ ባወጣችው መግለጫ በትናንትናው እለት በርካታ ህገ መንግስታዊ ማሻሻያዎችን ያደረገው የሶማሊያ ፓርላማ ያሳለፈውን ውሳኔዎችም ውድቅ አድርጋለች። በጋራ መግባባት ላይ የሚደረስበት ህገ መንግስታዊ ሂደት እስከሚፈጠር ድረስ የፑንትላንድ አስተዳደር ለፌዴራል ተቋማት እውቅና አይሰጥም፣ ተቋማቱ ላይም እምነት የለውም ብሏል መግለጫው። ህዝበ ውሳኔ የሚደረግበት ህገ መንግስት እስከሚወጣ ድረስ ፑንትላንድ የራሷ መንግስታዊ ሥልጣን እንደሚኖራትም አስታውቃለች። ውስብስብ የሆነውንና በጎሳ መሰረት የሚደረገውን ምርጫ ሶማሊያ ከ50 ዓመታት በላይ ስትጠቀምበት ቆይታለች። ትናንት የተሰበሰበው የሶማሊያ ፓርላማ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ የምርጫ መርህ ተግባራዊ እንደሚያደርግ ማስታወቁን ተከትሎ በፑንትላንድ የሚገኙ ባለሥልጣናት ቁጣቸውን ገልጸዋል። በተፈጥሮ ሀብቶችና በቦሳሶ ወደቧ በመተማመን ፑንትላንድ በእንደ አውሮፓውያን አቆጣጠር 1998 ራስ ገዝ መሆኗን አውጃለች። ኬንያ ባለፈው የፈረንጆች ዓመት 2023 ከቱሪዝም ያገኘችው ገቢ ከኮቪድ-19 ወረርሽኝ በፊት ከነበረውም የተሻለ እንደሆነ የአገሪቱ የቱሪዝም ሚኒስቴር አስታውቋል። ገቢው በሦስት እጥፍ በሚባል መጠን ማደጉም ተነግሯል። ኬንያ በምስራቅ አፍሪካ ከፍተኛውን ዓለም አቀፍ ጎብኚዎች የምትስብ አገር ነች። የዱር አራዊቶቿና በሕንድ ውቅያኖስ የሚገኙት የባህር ዳርቻ መዝናኛዎች ዋናው የዓለም አቀፍ ጎብኚዎች ትኩረት ናቸው። የኤኤፍፒ ዜና ወኪል ተመልክቸዋሉ ያለውን የሚኒስቴሩን ሪፖርት ጠቅሶ እንደዘገበው ከቱሪዝም የተገኘው ገቢ በ31.5 በመቶ በማደግ 2.7 ቢሊዮን ዶላር አስመዝግቧል። ከኮቪድ-19 ወረርሽኝ በፊት የነበረው የቱሪዝም ገቢ 2.24 ቢሊዮን ዶላር ነበር። ነገር ግን እያንዳንዱ ቱሪስት በጉብኝት ወቅት የሚያጠፋው የገንዘብ መጠን ከ2022 አንጻር ቀንሷል ተብሏል። ይህም በከፊል ምክንያቱ የኬንያ ሺሊንግ ከዋና መገበያያ ገንዘቦች አንጻር አቅሙ እየተዳከመ በመምጣቱ ነው ተብሏል። በ2023 ኬንያ 1.95 ሚሊዮን ቱሪስቶችን እንዳስተናግደችም ታውቋል። ሀገሪቱን ከሚጎበኙ የውጭ ዜጎች ውስጥ አሜሪካውያን ቀዳሚውን ስፍራ ይዛሉ። ባለፈው የፈረንጆች ዓመት 265310 አሜሪካውያን ኬንያን ጎብኝተዋል። ቀጣዩን ቁጥር የያዙት ከጎረቤት ዩጋንዳ የሚመጡ ቱሪስቶች ሲሆኑ ባለፈው ዓመት 201623 ዩጋንዳውያን ጎረቤት ኬንያን ጎብኝተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በእስራኤል እና በሐማስ መካከል የተኩስ አቁም ለማምጣት ካይሮ ላይ ጥረት በቀጠለበት በዚህ ወቅት እስራኤል በማዕከላዊ ጋዛ በአላስቃ ሆስፒታል ውስጥ የነበሩ በርካታ መጠለያዎችን ደብድባለች። በጥቃቱ ሁለት ሰዎች እንደሞቱ ታውቋል። በሁለቱ ወገኖች መካከል ጦርነት መፈንዳቱን ተከትሎ በአካባቢው በሺህ የሚቆጠሩ ሰዎች ቤታቸውን ጥለው ተጠልለው ይገኛሉ። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ለገጠማቸው የአንጀት መውረድ የቀዶ ጥገና ተደርጎላቸዋል። ጠቅላይ ሚኒስትሩ ከማደንዘዣ እስከሚወጡም የፍትህ ሚኒስቴር የሆኑትና የምክትል ጠቅላይ ሚኒስትርነቱንም ስልጣን የያዙት የኔታንያሁ የቅርብ ሰው ያሪቭ ሌቪን የጠቅላይ ሚኒስትር ሥልጣኑን ለጊዜው ይዘዋል። ሐማስ ያገታቸውን ሰዎች ለመልቀቅ የተኩስ አቁም እንዲደረግና እስራኤል ከጋዛ እንድትወጣ እንዲሁም ፍልስጤማውያን እስረኞች እንዲለቀቁ ቢጠይቅም ቤንጃሚን ኔታንያሁ አይቀበሉም። ሐማስ ሙሉ ለሙሉ እስከሚጠፋ ድረስ ውጊያውን እንደሚቀጥሉ ኔታንያሁ በተደጋጋሚ አስታውቀዋል። ጋዛ በአብዛኛው የወደመች ሲሆን አብዛኛው ነዋሪም በደቡባዊ የሰርጡ ክፍል ተጠልሎ ይገኛል። በእስራኤል ጥቃት እስካሁን ከ32,000 በላይ ፍልስጤማውያን እንደተገደሉ የራስ ገዙ የጤና ሚኒስቴር ያስታውቃል። በመጨረሻም የሮማው ካቶሊክ ሊቀ ጳጳስ ፍራንሲስ ዛሬ የተከበረውን የፈረንጆች ፋሲካ ሃይማኖታዊ ስነ ስርዓት ለመምራት በቫቲካን ከተማ በሚገኘው የቅዱስ ጴጥሮስ አደባባይ ተገኝተው ቡራኬ ሰጥተዋል። አቡኑ 87 ዓመታቸው ሲሆን የጤና ሁኔታቸው አሳሳቢ ሆነው ከርሟል። የዛሬውን ቡራኬ የሰጡትም በተንቀሳቃሽ ወንበር ላይ በመሆን ነው። አርብ በስቅለት ላይ በነበረ ስርዓት እንደማይገኙ በመጨረሻው ሰዓት ላይ በመታወቁ የአቡኑ የጤና ሁኔታ አሳሳቢ ሆኖ ነበር። ለእሁዱ ስነሥርዓት እረፍት እንዲያገኙና ለጥንቃቄ ሲባል እንዳልተገኙ ቫቲካን በመግለጫ አስታውቆ ነበር። አቡኑ ለከተማዋና ለዓለም ቡራኬያቸውን ሲያስተላልፉ፣ ሥነ ሥርዓቱ በመላው ዓለም በቴሌቪዥን ተላልፏል። ከመላው ዓለም የመጡ ስድስት ሺህ የሚሆኑ ታዳሚዎች በቅዱስ ጴጥሮስ አደባባይ ተገኝተዋል። አቡኑ በመላው ዓለም ስለሚካሄዱ ግጭቶች አንስተው ተናግረዋል። የጤና ሁኔታቸው ሥራቸውን የሚያውቅ ከሆነ ቦታቸውን እንደሚለቁ አቡነ ፍራንሲስ ከዚህ በፊት አስታውቀው ነበር ይህም ከእርሳቸው ቀደም ብለው የነበሩትን የአቡነ ቤኔዲክት አርአያ በመከተል እንደሆነ ተነግረዋል። አቡኑ በዚህ ወር ባወጡት አንድ ማስታወሻ ቦታቸውን ለመልቀቅ የሚያበቃ የሚያሳስብ ነገር እንደሌለ ጠቁመዋል። ከአስር ዓመታት በፊት እንደ አውሮፓውያን አቆጣጠር 2013 አቡነ ቤኔዲክት በፈቃዳቸው ቦታቸውን በመልቀቅ በመካከለኛው ዘመን የመጀመሪያው ሊቀጳጳስ ሆነዋል። ክቡራትና ክቡራን ለእሁድ ምሽት የያዝነው ዜና በዚሁ ተፈጽመዋል። ዜናውን ያሰማኋችሁ እንግዲህ ወሌ ነኝ። መልካም ምሽት። እሁድ፣ መጋቢት 22 በድጋሚ ጤና አስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታየና፣ አሉላ ከበደንን አሁን የመክፈቻዋን ስልት እናስቀድም። look በምሽቱ የስነ ጽሁፍ ዓለም ወግ ወደ መካከለኛው ምዕራብ የዩናይትድ ስቴትሷ የሚኔሶታ ክፍለ ግዛት የሚኒያፖሊስ ከተማ ይወስደናል። ብሉት ጥበብ የስነ ጽሁፍ ማዕከል ይሰኛል። ማህበራቸው አንድ እውቅ ደራሲ የሰሞኑ እንግዳቸው አድርገዋል። መጀመሪያ በእውነት ስለተሰጠኝ እድል በጣም አድርጌ አመሰግናለሁኝ። ላማዊ ቴርሳ አደዳ እባላለሁኝ። የሁለት ልጆች እናት ነኝ። የምኖረው በመኔሶታ ነው። ለለፉት ሰላሳ አመታት ያህል እዚህ ኖር ያለሁኝ አሁን ጡረታ ላይ ነው ያለሁት። የፍኖተ ጥበብ በጣም ወዳጅና ከመጀመሪያው ጀምሮ አባል ነኝ። ግሩም። ሌላው እንግዳችን ደራሲ ፍቅረ ማርቆስ ደስታ እንለፍ። ፕሮግራማችን ላይ ራዲዮ መጽሔት ላይ አንተን መሰል ደራሲዎች እንጋብዛለን በተለያየ ጊዜያት። ከቡስካ በስተጀርባም ይሁን ከዛ በኋላ የሰራሃቸው ስራዎች ብዙ ውይይት የሚጋብዙ ለማህበራዊ ህይወቱ የሰው ልጅ ጥናት ላይ ያሉ ስራዎችን ሁሉ የሚመለከቱ ናቸው። እስኪ አሁን ያለህበትን ቦታ ጨምረህ በመጠኑ ግለጽልን። እሺ፣ በዛ ቅድሚያ በጣም ደስተኛ ነኝ። ፍቅረ ማርቆስ ደስታ እባላለሁ። ስምንት መጽሐፎች ጽሑፍ ያለው እስካሁን ድረስ በፊት አስተማሪ ነበር። ከአስተማሪነት በኋላ ነው ወደ ስነ ጽሁፍ የገባሁት። መጽሐፍ የጀመርኩት ዘግይቼ ነው፣ ግን ዘግይቼን ቢሆን ስምንት መጽሐፎች ጽሑፍ ያለው። የመጀመሪያዎቹ ሶስቱ በእንግሊዝኛው ኤትኖግራፊክ ኖቭልስ ይባላሉ። በባህል ቅናት ላይ በእውነታ ላይ እየተመሰረቱ ማህበራዊ ሕይወትንና ባህልን፣ ወግን፣ ተፈጥሮን የሰው ልጅና አስተሳሰብ ፍልስፍና የሚያካትቱ ናቸው። ሌሎች ሶስቱ ደግሞ ሂስቶሪዮግራፊክ ነው ዝል ይባላሉ። በታሪክና ተፈጥሮ በሰው ልጅ የህይወት ታሪክ ላይ እያተኮሩ ሆነው ከኦሞ ሸለቆ ወጣ ብሎ እየቆዩ የነገስታት፣ የባህል፣ የወግ፣ የተፈጥሮ ታሪክ ላይ የተመሰረቱ ስራዎች ናቸው። እውነትን ተመርኩዘው ግን ልቦወለዳዊ በሆነ ገጸ ባህርያት የተገለጹ ናቸው። ሰባተኛው መጽሐፊ የጀግናው ጃገማ ኬሎ ይህ ታሪክ ነው። እንደ አብዲሳ አጋ ጃገማ ኬሎ ደግሞ በሕሊናችን በጣም አሁን ባለው ትውልድም ሆነ በሚቀጥለው ትውልድ የኢትዮጵያ ጀግናችን ስናስታውስ በጽሁፍ የቀረበና ከዘመን ዘመን የሚሸጋገር ትልቅ ስራ ነው ብዬ ነው የማምነው። ስምንተኛ መጽሐፌ የሜሞር የሚሉት ከህይወት በጭልፋ የተዘገነ የህይወት ታሪክን የሚመለከት የራሴ የህይወት ታሪክ ማለት ነው። በጭልፋ ነው ግን ሙሉ ታሪክ አለው። ቦስተን ማሳቹሴትስ ነው የሚኖረው። ሁለት ልጆች አባት ነኝ። ወደ ወይዘሮ ሰላማዊ ትንለፍና ማዕከላችሁ ፍኖተ ጥበብ የፍቅረ ማርቆስ ደስታን አዲሱን ስምንተኛውን መጽሐፉን የሚሳም ተራራን ለአንባቢያን ማስተዋወቂያ ወይም ከደራሲው ጋር በአካል ማገናኛ ስነ ስርዓት አዘጋጅታችኋል። ዝግጅቱ መቼ እንደሚሆን ብትገልጭልን፣ ማዕከላችሁንም ለአድማጮቻችን ብታስተዋውቂልን። ስለተሰጥ እድል አመሰግናለሁም ስኖተ ጥበብ እንግዲህ በሜኔሶታ ከተቋቋመ ወደ ሀያኛ አመቱ ነው ዘንድሮ ሀያኛ አመታችን እናክብራለን ያው ስሙ ይናገራል የጥበብ ማዕከል ነው በየሁለት ወሩ የተለያዩ ኢቨንቶችን ከጥበብ ጋር የተገናኙ እናዘጋጃለን በአመት አንዴ ደግሞ አመታዊ ባህላችንን ስናከብር የታወቁ ሰዎችን በመጋበዝ ጸሀፊዎችን እንደ ቀማርኩስ ደስታ ያመሰሉትን አሁን ባለፈው አመት ባደረግነው ስክረ ማርኮስ ደሳ እንግዳችን የክብር እንግዳችን ስሜ የነበረው ትኩረታችን እና አላማችን ደራሲዎችን ለማበረታታት ጸሐፊዎችን ለማበረታታት አዲስ የተጻፉ መጽሐፎች ካሉ ደግሞ ኡክራይኒን በማዘጋጀት ይሄ ነው የምንሰራው። ዋናው ስራችን በፊታችን ኤፕሪል ስድስት ከሁለት ሰአት ጀምሮ በጣም ተራራ የሚለው መጽሐፍ ለአንባቢያን ለማድረስ ስለመጽሐፉም ደግሞ ከሳቸው አፍ አንባቢያን እንዲሰሙ ያነበቡ ደግሞ ጥያቄ ካላቸው እንዲጠይቁ እኛም የምንለው ካለ እንድንል እየተዘጋጀ ትልቅ ፕሮግራም ነው። ፍቅረ ቆንጅት እንዳስተዋወቀችው የመጨረሻው ስራ የሚሳም ተራራ ያንተ መጽሐፎች፣ ከስያሜያቸው ጀምሮ ነው የሚስቡ። ስያሜዎች የምትሰጣቸው የመጽሐፎች ርዕሶች ከቡስካ በስተጀርባ የሁሉም ባህል እስኪመስል ድረስ ታሪኩን ሁሉም ሰው ያውቀዋል። ሌሎች የጥበብ ስራዎች እሱን ተንተርሰው ተሰርተዋል፣ ሙዚቃ ተሰርቶለታል። የሚሳመው ተራራም እንግዲህ ምን እንደሆነ ስንረዳ እንዲሁ የተለየ ነገር እንድንጠብቅ የሚጋብዝ ይመስላል። ለመሆኑ ስለምንድን ነው የሚሳማው? ተራራስ የትኛው ነው የሚሳም ተራራ? ወደሱ ከመምጣት የበፊት ወይዘሮ ስለማት ስለ ጥበብ ክበብ ያለችው፣ ምናልባት አሁን ሁለተኛ ነው የምሄደው። ባለፈው ጊዜ በጣም የሚገርሙ ናቸው። እነሱ ራሳቸው የተሰባሰቡት የስነ ጽሁፍ ሰዎች ናቸው። ግጥሞችን፣ መጣጥፎችን፣ አጫጭር ረጅም ልብ ወለዶችንም የሚጽፉ አሉባቸው። እና ሚኒሶታ ውስጥ ብዙ የጥበብ ሰዎች አሉ። በተለይ ደግሞ ከድርሰት ጋር በተያያዘ ትኩረት ሰጥቼ ሄጄ ባገኘኋቸው ጊዜ አብዛኞቹ የራሳቸው የሆነ ስነጥበባዊ ፋይዳ ያላቸው ስራዎችን የሰሩ ናቸው። ስለዚህ እነሱ ጋር በጣም ነው ግንኙነታችን። ሲሄድ መንፈስን የሚያስደስት ልብን የሚያኮራ ነገር ነው ያላቸው። ሀያ አመታቸው ነው ሀያ አመት ተስማምተው እንደዚህ መቀጠል መቻላቸው ከራሳቸው አልፈው ደግሞ ሌሎችን ለማበረታታት ስራዎቻቸው እንዲታወቁ ለማድረግ ከድብርታቸው እንዲወጡም ለማድረግ እና ለመቀስቀስ እያደረጉ ያሉት ትልቅ ዋጋ የሚሰጠው ነገር ነው። አብሮ መስራት አብሮ ማደግ ሌላዎችን ማበረታታት ማሰብ ማስታወስ፣ ትልቅ በባህላችን ሊለመድ የሚገባ ነው። ይህን ለመጨመር ነው። ከሷ ላይ ወደ እኔ መጣ። የሚሳም ተራራ ትልቁ ትኩረቱን የሚሆነው ያሳለፍነው ነው። ተራራ አለ፣ ሁላችንም ተራራ አለ። እኔ ትዝታ ያሳለፍነው ውጣ ውረድ ያለበት ልክ እንደ ተራራ ተራራ አምባለው ከላይ ከታች ደግሞ ሸለቋለው ወደ ላይ ይወጣል ወደ ታች ይወርዳል። በህይወት ዘመናችን ወደድንም ጠላንም ያለፍንበት የኛ የምንለው የኛ የሆነ ህይወት የነካን ያለፍንበት፣ የሳቅንበት፣ የተደሰትንበት፣ የተከፋንበት፣ የወደቅንበት፣ የተነሳንበት የህይወት ክፍል አለን። ያ ክፍል ወደ ስንመለከተው ተራራውን ነው የምናየው። ትዝታ ሆኖ አልፏል። ያንን ተራራ የሆነውን ትዝታ በፍቅር ማየት በፍቅር ነሳም በቃ ኖር ያለሁ ወድቄ አለሁ ወደቄ ተሸንፌ ጨዋታዎች አልሆንኩም በህይወት አለሁ። ስለዚህ ወደፊት ለመቀጠል ያለፈውን ጋራ መስማማት ያስፈልጋል። ያለፈውን እዚህ በምራቡ እንደሚሉት ሆነር ማድረግ ያስፈልጋል። ስለዚህ ወደፊት መጓዝ የሚቻለው ከኋላ ያለውን አላስፈላጊ የሆነ ትብታብ መፍታት የሚችል ነው ወደፊት መራመድ የሚችለው። ስለዚህ የሚሳም ተራራ ያሳለፍኩት ህይወት አለ እዚህ ውስጥ የጠቀስኳቸው መረቁን ዋናውን የህይወት ክፍሌን ሳይሆን በጭልፋ ጨልፍ ያቀረብኩት ልክ ወጥ ሲሰራ መረቁን ከላይ አንስቶ እንደሚቀመሰው አይነት ማለት ምን ያክል ቅርጽና እንዳለው ምን እንደጎደለው በዛች ብቻ ማወቅ ይቻላል። ስለዚህ ውስጡ ልጅነት የጀምሮ በጣም የተመረጡ ራሴን ሳስታውሰው ወደኋላ ስዝ የሚሉኝን በጣም በፍጣን እያተራረቅ ስልት ጥልቀት ባለው ስፋት ባለው ግን በጣም ማንኛውም ሰው አንብቦ የረዳው በሚችል መጽሐፉም ደግሞ እንዳያስቀምጠው አሁን ካለው የሶሻል ሚዲያ ከምናምን ከምናምን ጋር ሀሳቡ ስለሚሰረቅ ከዛ እየተወዳደረ ሰው አንባዊ ሳያስቀምጠው መጨረስ በሚችልበት መንገድ አስቤ አልሜ አስተካክሌ ያቀረብኩት ስራ ነው። አብዛኞችም አሁን እንደሚለኩኝ ጀምረው አብዛኞቹ የጨረሱት በአንድ ቀን ነው። ውስጥ ለመነጋገር ድረስ በጉጉት የምንጠብቀው ይመስለኛል። የሚሳም ተራራ ግለ ታሪክ መሆኑን አልያያዝኩትም ነበረ። በግል ህይወት ውስጥ እንዴት እንደጻፍከው ማየት በእርግጥ የሚያጓጓ ይመስለኛል። ከአተራረኩ ሳቢነት፣ ከይዘትም አንጻር ያንኑ ያህል ስሜት የሚሰጥ ይመስለኛል። ይሄ አሁን ያነሳኸው መውደቅ መነሳትን በይሁንታ መቀበል በምዕራቡ ዓለም ምሳሌ አድርገህ ያቀረብከው በምስራቁም ዓለም የነኚህ ብዙ ዘመን ያስቆጠሩት አስተሳሰብ ወይም የእምነትም ተደርገው ይታያሉ። እንደ ቡዲዝም የመሳሰሉትን ጨምሮ ሁሉም የሚቀበሉት የሚመስል ህይወትን ለዛ ባለው መንገድ ኖሮ ትርጉም ያለው ህይወት ኑር ያለፍ ያለው ለማለት ሁልጊዜ ደስታ ወይም ደግሞ ከፈተና የራቀ ህይወት መመኘት አይቻልምም፣ ደስተኛም አያደርግምም ከሚለው ጋራ ከእሱ ጋር በጣም የሚጣጣም ሆኖ ነው የታየኝ። መጽሐፉን ሳናነብ ብዙ ጠልቆ መግባት አይቸግርም። እንደው መሰረታዊ ፍልስፍና የመሰለኝ ላይ አስተያየት ብትሰጥ ከግል ህይወት ጋር በተለይ እንዴት አዋደድከው? ምዕራባውያን ሚሟር የሚሉት ያጻጣፍታ ናቸው። ይህ እና ሚሟር ትንሽ ላይ ያሉ ያንን ማለት ነው። ባዮግራፊ ሙሉ በሙሉ የህይወት ታሪክን የሚመለከት ነው። ከእስከ ይህኛው ግን ሚሟር ብዙ ጊዜ ሴሌክትድ የሆኑ የህይወት ክፍሎች ናቸው። ግን የህይወታችን አካሎች ናቸው። በጣም ልንገልጻቸው ልናስቀድሟቸው የምንፈልጋቸውን ነገሮች የምንገልጽበት ስልት መሆኑን ነው እንጂ በመጽሐፉ ላይ አንተ እንዳልከው ሰዋዊ የሆነ ነገር ነው ለመጠቀም ፈለኩት። ምዕራብ፣ ምስራቅ፣ ደቡብ፣ ምዕራብ ሚል ሳይሆን ጀት የሰው ልጅ በህይወት ዘመኑ መውደቅ መነሳት ይኖራል፣ ምን ይኖራል። አንዳንዴ ያለፈው ስለሚጫነን ወደፊት መሄድ ያስቸግረናል። ያሳለፍነው ነገር መከራ፣ ችግር፣ ደስታ፣ ሀዘን እኛ ላይ ብቻ የደረሰ ይመስለናል። አንዳንዴ ደግሞ ከራሳችንም እንደብቀዋለን። ሰው ብዙ ጊዜ እንደኔ እምነትና ፍልስፍና ያሳለፍነው ህወት በሙሉ እኛ እንድንኖረው የመጣ ነገር ነው ኖረነዋል ስለኖር ነው የኛ ስለሆነ ደግሞ ጥሩ ስለሆነ ብቻ ሳይሆን ከባዱንም መቀበል መቻልና ወደፊት መጓዝ አለብን። ባለፈው ነገር በበጎ መንገድ ማየት አለብን። ያለፈውን መሳም አለብን ሲባል ሜታፎሪክ የሆነ አባባል ነው። ያለፈውን መሳም አቀበት ቁልቁለት ነው እናቀበል ማለት አንድ ሰው ስቃይ መከራን ችግርን ካላጠነከረው እና በመከራ ውስጥ የማለ- የማለፍ ብቃቱን ካላሳየ ሰው ለመባልም ራሱ ከባድ ነው። ደግሞ አብዛኞቻችን የግዛ ሚነትም በተመሳሳይ ወይም ደግሞ አንዱ ትንሽ ሊጨምር ይችላል እንጂ የጉዞ መንገዳችን አንድ ነው። ስለዚህ እኔ እንደ አንድ የስነ ጽሑፍ ሰው ስኬቴንና ያጋጠሙኝን መልካም ነገሮች ብቻ ሳይሆን የወደኩትን ወድቄ ደግሞ እንዴት እንደተነሳ ለመውደቅ ምክንያት የሆኑኝን በግ ህይወቴ እንዲሳካ ምክንያት የሆኑኝን ነገሮች ምላቸውን ምርጥ የሆኑ የህይወት አካሎችን ነው በዚህ መጽሐፍ ላይ ያስቀመጥኩት። አሁን ይሄን ስለ ህይወት ውጣውረድ ስታወራ ፍቅረ ማርቆስ ወጣት ሆኖ ሰው ውጣ ውረድን በጣም አክብዶ የማየት ነገር አለ። ከእድሜ ጋር ከስክነት ጋር ሌሎች ያለፉበትን ከማየት ይመጣል። ይሄ ሰከን ብሎ የማየቱ ነገር እና ወጣቶች በተለይ እንዲህ አይነት መጽሐፎች ይጠቅሟቸዋል ብዬ አስባለሁ። እውነት ነው፣ እውነት ነው። አሁን እኔ ሌላው ያልጠቀስኩት ምንሽ ያሳለፍኩት ህይወት ለሌሎች ምን ፋይዳ አለው ብዬ ራሲን ስጠይቀው ቢያንስ የወደኩበት ቢያንስ የተጎዳውበት ቦታ ዝም ብዬ መሄድ አይገባኝም። ልካ መኪና ስትነጂ የሆነ ጉድጓድ ነገር ቢኖር እና እዛ ጉድጓድ ውስጥ ገብተሽ ብትወጪ እንደምንም ከመሄድሽ በፊት ድንጋይ ወይም ምልክት ማረጋ ሌላው ሰው ደግሞ ተመሳሳይ አደጋ እንዳይደርስ። ይሄ የኃላፊነት የህሊና ኃላፊነት ዋጋ ነው። የኔ ህይወት ለሌሎቹ ትምህርት ያገኙበታል በተለይ ወጣቶቹ ይማሩበታል። ግልጽነትን ይማሩበታል። መከራ ሲመጣ እንዴት ማለፍ እንደሚቻል። መከራ ደግሞ የማይቀር ነገር፣ ስኬት የማይቀር ነገር፣ ጥረት፣ መውደቅ፣ መነሳት የማይቀሩ ነገሮች ናቸው፣ የህይወት አካሎች ናቸው። ይህንን በግልጽ መረዳት መቻል አለብን። ሁለተኛ ደግሞ ባሳለፍነው ነገር ላይ ለምን እኔ ላይ እንዲሆነ ለእኔ አይገባኝም ምናምን እያልን ጊዜያችንን ማባከል የለብንም እና ቁመን ወደ ፊት መራመድና ወደምንፈልገው ህልምና ና ግብ መጓዝ መቻል። ያለማሳየት ፈተና የህይወት አካል መሆኑን መረዳት ብቻ ሳይሆን የግድ የሆነ መሆኑን መቀበል ይጠይቃል እና እሱ ደግሞ አቅምም ሆን መቻሉን እንዲህ ፍቅረ ማርቆስ እንደ ጻፈው አይነት መጽሐፍ እያሳየ ሲያስረዳ በጣም ትልቅ ጉልበት ያለው ይመስለኛል። ይህን የተለየ ህይወት ወይም ከሌላው የከፋ ነገር ደርሶብኝ ሳይሆን እንዳንድ ሰው ያሳለፍኩትን ሁኔታ ባለኝ ተሰጦና ችሎታ ለሌሎቹ ማስተላለፍ ስላለብኝ ነው። ሌላው ምንድነው? ወደዚህ ሀገር በምመጣበት ጊዜ የኢንፎርሜሽን ማጣት ችግሮችን የት ጋ እንዳሉ ማወቅ አለመቻል፣ ለችግሮች መፍትሄ ደግሞ ምን ማድረግ እንዳለብኝ አለማወቅ የፈጠራቸው ሁኔታዎች አሉ። ስለዚህ እኔ ባለኩት ያሳለፍኳቸውን ስኬታማ ና ውጣ ወረዶች፣ መውደቆች፣ መነሳቶች ለሌሎች ላሳይ ስሞክር ይህንን ኃላፊነት ይህንን እኔ ላይ የደረሰው ሌሎች ጋር እንዳይደርሱ የበለጠ በስነ ጽሁፍ የተቀመጠ ነገር እንዲኖር የሚያነቡት ነገር እንዲኖር ለማድረግ ነው። እንግዲህ ይሄ ቅብብሎች ነው። አንዳችን ሌላችንን የምናድነው ምልክት በመስጠት ነው። ካሳለፍነው ህይወት ሌሎች እንዲማሩ በማድረግ ነው። በግልጽነት ሁኔታዎችን በማስረዳት ነው። ው የዚህ መጽሐፍ ፋይዳ ከተለመደው ሽፍንፍን የማድረግ ባህሪ ወጣ ያለ ስኬትና ውጤታማ መሆንን ብቻ ሳይሆን እስከ መጨረሻው መሬት የነካነውንም ነገር ያካተተ ደግሞ ሁሉም ነገር ሀላፊ እንደሚሆን እና ወደ አልኮል መግባት፣ ወደ ሱስ መግባት፣ ራስን ማጥፋት ምናምን ሳይሆን መፍትሄው ያ ሁሉ አለፈ። በቃ ትዝታችንን ካየነው አልፏል። ልክ አሁን መብረቅ ሲጮህ ከሰማነው በቃ አደጋ የለም ማለት ነው። ምክንያቱም ብርሃን ከድምፅ ይፈጥናል። ስለዚህ መብረቁ ከመታን ድምፁን አንሰማውም። ድምፁን ከሰማነው ግን ተርፈናል ማለት ነው። ስለዚህ ይህ ትዝታ ካለም ባሳለፍ ነው ይኸውልህ፣ በቃ ተርፈናል አልፈነዋል ማለት ነው። ስለዚህ ወደሚቀጥለው ለመሄድ ካለፈው ጋር መታረቅ አንድ አማራጭ ነው። ሌላ አማራጭ የለም። ያንን ለማሳየት ትልቅ ምክር ነው። በጣም ትልቅ ምክር ቆንጅት ሁሌ እንደምናደርገው እንግዲህ በግል ህይወት ሲታሽ የግል ህይወት የእሱን የህይወት መንገዶች ስታይ ደግሞ ከምክር ያለፈ ነው መንገድ ማሳየት ወይም ምልክት ማድረግ ብለዋል ፍቅር ማርቆስ። ምልክት ማድረግ ለሚቀጥለው ሰውዬ ብቻ ሳይሆን ለራስም ጭምር ነው። በዛ ደረጃ፣ በዛ ጥልቀት ስለሆነ የምትቀበዩና እንግዲህ ደጋግመን እንዳልነው መጽሐፍህን ሳያነቡ ብዙ መጠየቅም ብዙ አያራምድም። ና በቀጠሮ በጉጉት ነው። ከጠቅላላ እይታ አንጻር የሚታዩ ጥያቄዎችን ብቻ እየወረወርን መጽሐፍን አንብበው ከተረዱ በኋላ የሚጠየቁትን ጥያቄዎች እናሳድራለን። ከወይዘሮ ሰላማዊት ጋር እንዳንጠፋፋ ወደ ሷ እንሻገር። ወይዘሮ ሰላማዊት ፍኖተ ጥበብ እንዲህ ዳጎስ ያለ የህይወትም የስነ ጽሁፍም ልምድ ያላቸው ሰዎችን ጋብዛችሁ ታቀርባላችሁ፣ ስራዎቻቸውን ታስተዋውቃላችሁ። የፍቅረ ማርቆስን መጽሐፍ አንብበሽ ከሆነ እንዳነበበ ሰው ካላነበብሽ ደግሞ አሁን እንደተነጋገር ነው። በሀሳብ ደረጃ የመሰጠሽ የግልሽንም፣ አብረውሽ ያሉ አጋሮችሽም ያነሳሷቸው ሀሳቦች ካሉ እሱንም ብታካፌን፣ ድሎ ያንቺ ነው። መጽሐፉን ይህንን የሚሳም ተራራ የሚለውን ም እያነበብኩት ነው። ከምንገመግማቸውም እና በመድረክ ላይ ደግሞ ከምንመራቸው ሰዎች አንዷ ስለሆንኩም ሚሳም ተራራ ሲባል ፊዚካል ሆኖ የሚጨበጠ ተራራ ነበር። መጽሐፍ ይቀርጅ ነበረው ማርያም ሲናገር ለካ በመጽሐፉ መጨረሻው ላይ በመጨረሻው ከሽፋኑ ገጽ ላይ የሰጠው አለ ትናንትናችን ውስጥ ያለፍ ነው ዛሬ አለ ነጋችን ውስጥ ዛሬ ሕያው ሆኖ ይኖራል። በሕይወት ውህደት ሽቅብ ቁልቁል እንወጣለን፣ እንወርዳለን፣ እናገኛለን፣ እናጣለን፣ እንቀበላለን የሚለው መሆኑ አሁን ገባል። መጽሐፉን እንግዲህ እናነባለን። ያነበሩ ሰዎች አስተያየት ይሰጣሉ። እኛም ደግሞ የተሰማንን እናገራለን። ስለዚ ጥበብ አንዱ የሚታወቀው ማፈር የለም፣ የመሰለንን እናገራለን። የሚመገረው ደግሞ አይቀየምም፣ በራሴው አይቀየምም። በጣም ብዙ ነገር አለበት እዚህ መጽሐፍ። ጸሐፊው አሁን ያለበትን ደረጃ ትው ከነበረበት ተነስቶ እንደገና ደግሞ ከተነሳበት ወድቆ እስከ ሆምለስ ከመሆን ድረስ ይሄደበት ነው እና እንግዲህ በዛ ውስጥ የምናየው ነገር አለ እኔ በጣም በጣም እየተማርኩበት፣ አንዳንድ ቦታዎች ደግሞ እውነት ነው የምናገረው እያለቀስኩ ነው ያነበብኩት። ምን ያህል ከታሪክ እንደማንማር በቃ ዝም ብለን መደጋገም መደጋገምን ባለንበት መሄድ ነው እና የእውነት ነው የምናገረው። ና በተለይ የእኛን ህብረተሰብ ቁልጭ አድርጎ የሚያሳይ መስታወት ነው። መጽሐፍ መነበብ ብቻ ሳይሆን እንደው በትምህርት ደረጃም የሚሰጥበት ሁኔታ ቢኖር ለኛ እንጭላለን ሰዎች የምንማርበት ነው። እህቴ ቆንጂት እዚህ ላሉት ልጆች አማርኛ ለሚያነቡት እያልሽ ያልሹ ነገር ነበረና እንዲያውም አንበብ ያለበት ወላጅ ነው አንበብ ያለበት ወላጅ ነው። እና ልጆቻችን አስተማሪዎቻችን የሆኑበት ምንም አይነት መነሻ የሌላቸው በቃ መነሻውን ደግሞ የማያውቅ መድረሻውን አያውቅም። እና ወላጅ ሊያነበው የሚገባ እንደ አንድ ኢትዮጵያዊ ልናነበው የሚገባ ነው። ብዙ ሴቶች ቢኖሩንም ብዙ ጉድለቶችም ደግሞ እንዳሉብን የሚያሳይ ነው። ከንፈር ከመምጠጥ ያለፍ ወደ አክሽንና ወደ ድርጅት መሄድ እንዳለብን የሚናገር ነው። ሌላው ደግሞ ማለት የምፈልገው ደራሲያን ምን ያህል ተጠበውና ተጨንቀው መጽሐፍ እንደሚጽፉ መጽሐፉን ከሚተችላቸው ሰው አንስቶ መጽሐፉን እስከሚያስምላቸው ሰው ድረስ ምን አይነት ውጣ ውረድ ውስጥ እንደሚሄዱ በዚህ መጽሐፍ አይቻል። ይሄ ደግሞ በጣም የታወቀ ነው። ይደጋግመን እንዳልነው መጽሐፍ አንብበን ከተረዳን ካወቅ ነው በኋላ አድማጮቻችንም የሚጠቀሙበት ትርጉም ያለው ማድረግ እንችላለን ብለን እናምናለን። ዛሬ እዚህ ጋር እንደመድምና በሚቀጥለው ደግሞ እንገናኛለን። እጅግ አድርገን ነው የምናመሰግነው ሚኒያፖሊስ ከሚገኘው የፍኖተ ጥበብ ማዕከል ወይዘሮ ሰላማዊት አደዳ እንዲሁም የሚሳም ተራራ የተሰኘም አዲሱን መጽሐፉን በቅርቡ የደረሰውን ፍቅረ ማርቆስ ደስታን ስለ ጊዜያችሁ እጅጉን አድርገን እናመሰግናለን። እኛም እናመሰግናለን። በጣም ቆንጅትና ብላ በጣም እግዚአብሔር ይስጥልን። እግዚአብሔር ይስጥልን እንግዶቻችን። ክቡራትና ክቡራን አድማጮቻችን የራዲዮ መጽሔት ይቀጥላል። ተከታዩ ዝግጅታችን ደግሞ ቀደም ብለን ያስተዋወቅነው ነው። ድህነት፣ የሰብአዊ መብቶች ጥበቃና የሴቶች ዕጣ ይለናል። በዓለም ዙሪያ በተለይ የሴቶችን አቅም የማጎልበት ትልም የሚመለከተው ነው። ወደ ዝግጅታችን እንውሰዳችሁ። ወይዘሮ ዱኒያ መኮንን ተገኝና ዶክተር ትዕግስት መኮንን ስለ ጊዜያችሁ እጅጉን አድርገን እናመሰግናለን። ወይዘሮ ዱኒያ ባለፈው የራዲዮ መጽሔት ዝግጅታችን በተባበሩት መንግስታት ድርጅት በየአመቱ የሚካሄደውን የሴቶችን ጉዳይ የተመለከተ ጉባኤ መክፈቻ በሚመለከት ሰፋ አድርገሽ አወያይተሽን ነበረ። ያ ጉባኤ አሁን ተጠናቋል። በሱ ዙሪያ የምትናግሬን ይኖረናል ዶክተር ትዕግስት መኮንን የወይዘሮ ዱኒያ መኮንን እህት አይደለችም አዲሷ እንግዳችን ነች። አንቺ ብያለው በድፍረት ከዶክተር ትዕግስት እንጀምራለን። ራስሽን አስተዋውቂ። ለ እሺ በመጀመሪያ ለውይይቶች ስለጋበዛችሁ እናመሰግናለን። ሙሉ ስሜ ትዕግስት መኮንን መለሻ ነው። የዴቨሎፕመንት ኢኮኖሚስት ባለሙያ ነኝ። በዓለም ባንክ ውስጥ ከአምስት አመት በላይ ሰርቻለው የራሴን የነን ሶፊት ኦርጋናይዜሽን ስታብልሽ አድርጊያለሁ ኦፕሬት የሚያደረገው ኢትዮጵያ፣ ኬንያ፣ ታንዛኒያ እና ኡጋንዳ ባጭሩ ይመስላል። እሺ ወይዘሮ ዱኒያም እንደዚሁ ራስሽን ባጭሩ አስተዋውቀሽ ወደ ጥያቄዎቻችን እናልፋለን። እሺ መልካም። ዱኒያ መኮንን ተገኝ እባላለሁ የህግ ባለሙያ እና የፀውታ ክድና ተማጋች ነኝ በሰብአዊነት ዙሪያ በተለያዩ ጊዜያት ከተለያዩ ድርጅቶች ጋር ሰርቻለሁ። ከአስራ አምስት አመት በላይ የሆነ የስራ ልምድ አለኝ። ይህም ልምዴ ከዩናይትድ ኔሽንስ እንዲሁም ደግሞ እዚህ ሀገር ካሉ የተለያዩ መንግስት ያልሆነ ድርጅቶች ናሽናል ኤንዶርመንት ፎር ዲሞክራሲ፣ አሜሪካን ባር አሶሲሽን፣ አሚኒስቲ ኢንተርናሽናል ጋር በሰብአዊ መብትና በጾታ እኩልነት ዙሪያ ሰርቻለሁ። ጥሩ እንግዲህ፣ ሁለታችሁንም ስለጊዜያችሁ በጣም እናመሰግናለን። ወይዘሮ ዱኒያ፣ የተባበሩት መንግስታት ድርጅት በየአመቱ በሴቶች ጉዳይ የሚያካሂደው ጉባኤ ባለፈው አርብ ተጠናቋል። በጉባኤው መክፈቻ አካባቢ እንዲሁ በሬዲዮ መጽሔት እንግድነት አቅርበንሽ ነበር እና የነበሩትን ጥያቄዎች የነበሩትን ስጋቶች በሚመለከት ገለጻ አድርገሽልን ነበር። ውጤቱ እንዴት ሆነ? በምን ተጠናቀቀ? ብዙዎቹ ያነሳ ናቸው ነጥቦች በመጨረሻ በዚህ በተዘጋጀው የመግባቢያ ሰነድ ወይም ደግሞ የመጨረሻ ቃል ኪዳን ላይ ተካተዋል። ብዙዎቹ በተለይ ለምሳሌ የዓለም አቀፍ ኦፊሻል ዴቨሎፕመንት አሲስታንስ ወይም አሲስተንት ወይም ደግሞ የተለያዩ ያደጉ ሀገራት ለታዳጊ ሀገሮች የሚሰጡት የገንዘብ ድጋፍ መካተት እንዳለበት አምነውበት አካተውታል። የመጨረሻው ዶክመንትም ላይ አሁንም ገና ደብሎፕ የተደረገ ነው። አሁን ያለው ዶክመንት በማርች ሀያ ሁለት ላይ እያየሁት ዶክመንት ነው። ሌላ ዶክመንት ገና አላወጣንም ብሏል። የመጨረሻው የመግበሪያ ስረት ግን በድራፍት መልክ አግኝቼዋለሁ እና ድራፍት ላይ የኦቶ ዴቨሎመንት አሲስታንትን አስበድተዋል። ባለፈው ያነሳነው ስራ ተጦታን ለማከለ የበጀት ስርአት ይዘረጋ የሚለውን አካተውበታል። እንዲሁም ደግሞ ሴቶችን የሚመለከቱ ጉዳዮች ላይ የሴቶችን ቁጥር ማካተት ወይም በእንግሊዝኛው ዲስአግሪጌትድ ዳታ ነው። በመንግስትና በመንግስት ያልሆኑ ድርጅቶች ውስጥ በሚሰሯቸው ስራዎች ውስጥ ዲስአግሪጌትድ የሆነ ዳታ ማለት ነው። ሴቶች የት እንዳሉ እንድናውቅ የሚረዳ ዳታ እንዲያካትቱ የሚል ነገር አስገብተዋል። ሌላ በጣም በጣም አተኩረው ያስቀመጡት የዓለም አቀፍ የገንዘብ ስርአት ወይም በእንግሊዝኛው ኢንተርናሽናል ፋይናንሻል አርት ስክሪፕቸር የምንለው በራሱ መሻሻል አለበት። ጾታን ያማክል አይደለም ማለት በየሀገሩ ያለው ብቻ ሳይሆን ኢብን በአለም አቀፍ ደረጃ ያለው እና ያ ጾታን ያማከለ መሆን አለበት ብለው ያስቀመጡበት ሁኔታ አለ። እንዳነሳ ነው። ባለፈው በተለይ ከጦርነት ጋር ተያይዞ ሴቶች በጦርነት በጣም ጥቃት እንደተደረሰባቸው ደረሰባቸው ግን ነው ከምናውቀው የወሲብ ጥቃት ነው ሌሎች ጥቃቶች በተጨማሪ ሴቶች ከምግብ የምግብ ደህንነት እንዳይኖርባቸው ወይም ፉድ ሴኩሪቲ እንዳይኖራቸው አድርጓል። ከዛ በተጨማሪ ሴቶች በጦርነት በመጠቃታቸው ምክንያት ለምሳሌ የመጠለያ መብታቸው ተነጥቷል። ውሃ የማግኘት መብታቸው ሄጃውን ለመጠራት የሚሽበት ሁኔታ የፈጠለን የደህንነት ስጋት አለባቸው ስለዚህ ጉብላ ቀር የሆነ ችግር እየደረሰባቸው ስለሆነ በጦርነት እየተጎዱ ያሉ ይህንን ችግር ከግንዛቤ አስገብተው ሴቶችን የተመለከት ስራዎች እንዲሰሩ ዓለም አቀፍ ድርጅቶችና ዴቨሎፕ የሆኑ ሀገሮች ደግሞ እነዚህ በጦርነት ውስጥ ያሉ ሀገራት ስምምነቱ ይሄ ስምምነት በተደረገበት ሰዓት ከተጠቀሱት ጥናቶች ውስጥ አንዱ የኢትዮጵያ ጥናት ገባይ ዘቡ አብቢዋል እና ኢትዮጵያንም ያተኮረ ሀሳብ ነው። ይዝ ላይ የገባው እና እነዚህ ሀገራት ሴቶች በጦርነት ምክንያት እየደረሰባቸው ካለው አደጋ እነዚህን ሴቶች የማውጣት በጦርነት ውስጥ ያለ ሀገራት ትራንዚት እያደረጉ ያለ ሀገራትን በመገንባት ለሴቶች የሚያስፈልጉ እንደ ትምህርት ቤቶች መጠለያ፣ እንዲሁም ደግሞ ለሴቶች የሚያስፈልጉ ቁሳቁሶችን በማሟላት ሴቶችን ከጥቃት በመጠበቅ እንዲሰሩ የሚል ነገር ያስገቡበት ሁኔታ አለ። ሌላ በሴቶች በኢኮኖሚክ ኢንስቲትዩሽንስ ማለት ኢኮኖሚ ተቋሞች ለምሳሌ እንደ ኢኮኖሚ ኮሚሽን ፎር አፍሪካ ወይም ደግሞ በየሀገሩ ባሉ የሚኒስትር የኢኮኖሚ ላይ የሚሰሩ ሴክተሮች ውስጥ ሴቶች እራሳቸው እዛ ላይ ውክልና እንዲኖራቸው እንዲደረጉ የሚሉ ሀሳቦችን አካተዋል ማለት ነው። ያው ባለፈው እንደነገርኳቸው መጨረሻ ላይ መጥቀስ ምፈልገው ያስገቡት ነገር እኛም የተስማማንበት ከእናንተ ጋር በውይይታችን አንደርላይን እንዳደረግ ነው የሴቶች የመንግስታዊ ያልሆኑ ድርጅቶችን የመርዳት የሴቶች ሙቭመንትን ወይም ደግሞ በሴቶች መሪነት የሚደረጉ እንቅስቃሴዎችን የሰብአይነት ፕሮሞሽን ስራዎችን እንዲሁም ደግሞ ሴቶች የራሳቸውን እኩልነት የራሳቸውን እኩልነት ከመሬት ጋር ለማስፈጸም ብለው የሚያደርጓቸውን ሁሉንም አይነት እንቅስቃሴዎች መደገፍ እንዳለብን የሚያሳዩ አንቀጾችን አካተዋለን። በዚህ ውይይት መጨረሻ ላይ ማለት ነው። ጠንካራ ጭብጦች ናቸው የተነሱት። ብቸኛውም ባይሆን የኢኮኖሚ ጉዳይ አንዱና ትልቁ ነው እና ተደጋግሞ በተለያየ መንገድ የሚመጣ በተለይም ደግሞ አሁን በወይዘሮ ዱኒያ የተዘረዘሩትን ጨምሮ የሚታዩ ችግሮች የሚታረቁባቸው ወይም ሊስተካከሉ ወይም ሊረዱ የሚችሉባቸውን መንገዶች ለማየት እንድንችል ዶክተር ትዕግስት በዓለም ዙሪያ ቁጥራቸው 10.3 በመቶ የሚሆኑት ሴቶች እጅግ የከፋ የሚሰኝ ድህነት ውስጥ እንደሚኖሩ የመንግስታቱ ድርጅት ሪፖርት አመልክተዋል። ይህም ለ2030 ድህነትን ለማጥፋትና ዘላቂ ልማትን ለማሳካት ለተያዘው እቅድ መሳካት አሁን ካለው ፍጥነት ከሀያ 25 በመቶ በላይ መቀልጠፍ አለበት ይላል ሪፖርቱ። ይህን ሁሉ ሲመለከቱ ቀደም ብሎ በወይዘሮ ዱኒያ የተዘረዘሩትን መሰረታዊ ችግሮች ሲመለከቱ ለምን ይሆን ሴቶች በተለይ በይበልጥ ለድህነት ተጋላጭ መሆናቸው ዶክተር ትዕግስት አመሰግናለሁ ዱኒያ ዲቴል ሄዳበታለች ግን በአጠቃላይ እኔ ጠቅለል ያለ ነገር ለመስጠት በአጠቃላይ የወልድ ባንክም ሆነ ሌሎች አለም አቀፍ ድርጅቶች ይህንን ጨምሮ ማለት ነው፣ ሪፖርቶች የሚያሳዩት ከሰባ አምስት በላይ የሚሆነው ከሰባ አምስት ፐርሰንት በላይ የሚሆነው በከፍተኛ ድህነት ውስጥ የሚኖረው ህዝብ ያለው ሰብሳሃራን አፍሪካ እና ኢስት ኤዥያ እንዳለ ነው የሚያሳዩት የዩኤንም የወልድ ባንክም ሪፖርቶች ማለት ነው። በተለይ ደግሞ ግጭጭቶች ጦርነት የተፈጥሮ አደጋ የሚበዛባቸው አካባቢዎች እና ሀገሮች ላይ በከፍተኛ ድህነት ውስጥ የሚኖረው ህዝብ ብዛት ይጨምራል ማለት ነው። ስለዚህ ከሁለት ሳምንት በፊት ደግሞ የወጣው የዩኤን ሪፖርት የሚያሳየው ምንድን ነው? ሴቶች የበለጠ በድህነት ውስጥ እንደሚኖሩ ነው። ስለዚህ በከፍተኛ ድህነት ውስጥ የሚኖሩት ሴቶች ቁጥር ለምን ጨመረ? ይህንን በሁለት አኳያ ማየት እንችላለን። አንደኛው ከልማት አኳያ ሁለተኛው ደግሞ ከሰላም እና ደህንነት የዲፌንስ ሲኩሪቲ የሚባለው ማለት ነው። ከሱ አኳያ በሁለት ሳይድ ማለት እንችላለን። በልማት አኳያ ያለውን ስናይ ሶስት ቁልፍ ምክንያቶችን ማንሳት እንችላለን፣ ድህነቱን የጨመረበት ማለት ነው። እነዚህ ሶስት ቁልፍ ምክንያቶች ምንድን ናቸው? አንደኛ ለምሳሌ አንድ ሀገር በቂ ልማት ካለመኖር የተነሳ ብዙ የስራ አጥ ቁጥር እዛ ሀገር ውስጥ ይደራል ማለት ነው። ብዙ የስራ አጥ ቁጥር ካለ ደግሞ ድህነት ይጨምራል ማለት ነው። ስለዚህ በቂ በቂ የስራ አለመኖር ብዙ የስራ አጥነት ወይም ስራ አጥ ወጣቱም ሆነ በመካከለኛ እድሜ ውስጥ ያለው ግሩፕ ስራ አጥ ይሆናል። ስለዚህ ድህነትን ይጨምራል ማለት ነው። ስፔሲፊካሊ እዚህ ጋር ለይተን የምናየው ያው በስከሴቶች ጋር ስለሆነ ጥያቄ በተያያዘው ለምሳሌ የስራ አድነት ክፍተቱን በሴቶችን እና በወንዶች መካከል ብናይ የቅርብ ጥናት የሚያሳየው አርባ ስምንት ፐርሰንት በአርባ ሰባት ፐርሰንት ነው ማለት ነው ጋፕ የአንኢምፕሎይመንት ጋፕ ብ በሴቱ በሁለቱ በሴትና በወንድ መካከል ያለው ለአድማጭ ግልጽ ለማድረግ ዶክተር ትግስት በአንደኛው ፆታ አርባ ሰባት ወይም አርባ ስምንት በመቶ እንግዲህ ይመስለኛል አነስተኛው የወንዶች ነው፣ ከፍ ያለው ቁጥር 57 በመቶ ደግሞ በሴቶች ነው። ዓለም አቀፋዊ ችግር ነው። ሁለተኛው ቁልፍ ምክንያት ምንድን ነው? በቂ የገንዘብ አገልግሎት ሴቶች አለማግኘት ነው። በብድር ምክንያት ሊሆን ይችላል፣ በግራንድ ፎረም ሊሆን ይችላል። በቂ የገንዘብ አገልግሎት አለመኖር ሴቶች ዛ ድህነት እንዲኖሩ ያደረጋቸዋል ወደ ስራ እንዳይገቡ ያደረጋቸዋል ማለት ነው። ለምሳሌ በቅርብ የወርልድ ኢኮኖሚክ ፎረም ያወጣው ሪፖርት አለ። እሱ ምን እዚያ ላይ ምንድነው የሚያሳየው ሴቶች ስራ መፍጠር እየቻሉ ግን ያለባቸው የገንዘብ ክፍተት አንድ ነጥብ ሰባት ግሎባሊ። ከዛ ቀደም ብሎ ደግሞ አንድ ኤዥያ ላይ የተሰራ ጥናት ነው። ምንድነው የሚለው ይሄ ይሄን የስራ የገንዘብ ክፍተት ቢሞላ ለምሳሌ የኢስት ኤዥያ ፓሲፊክ ሪጅን ኢኮኖሚ ላይ ጂዲፒ የምንለው ማለት ነው በእንግሊዘኛው፣ አራት ነጥብ አምስት ትሪሊየን ወደ ኢኮኖሚው አድ ያደርጋል ማለት ነው፣ ይሄ ክፍተት ከተሞላ። ስለዚህ ሁለተኛው አስተዋጽኦ የሚያደርገው ምንድን ነው ማለት ነው፣ የገንዘብ አገልግሎት አለማግኘት ማለት ነው። ሶስተኛው ደግሞ ሴቶች በብዛት ክፍያ በሌለው ስራ ላይ ስለሚሰማሩ ነው። ይሄ አን ፔድ ወርክ እና አን ኢኳል ዲቪዥን ኦፍ ፔድ ወርክ የምንለው ማለት ነው በእንግሊዝኛው። ሴቶች በብዛት እዚህ ስራ፣ ክፍያ በሌለው ስራ ላይ ስለሚሰማሩ ድህነት እዛ ኮንሰንትሬት ያደርጋል ማለት ነው። ሴቶች በድህነት እንዲሆ ኖሩ ያል እነዚህ ናቸው። ከዴቭሎፕመንት አንጻር እነዚህ ሶስት ምክንያቶች ናቸው። አንደኛ በቂ ስራ አለመኖር ያ ከበቂ ልማት አለመኖር ጋር እያያዘ ሁለተኛው በቂ የገንዘብ አገልግሎት አለማግኘት በብድር ሊሆን ይችላል ወይም ደግሞ በግራንድ ፎርም ሊሆን ይችላል ሶስተኛው ሴቶች በብዛት ክፍያ በሌለ ስራ ላይ ስለሚሰማሩ እነዚህ ሶስት ምክንያቶች ናቸው ማለት ሴቶች ጋር ብዛት ጉበኒቲ ኮንሰንትሬት ያደረገው ማለት ከሰላምና ደህንነት አንጻር ስናየው ደግሞ በአለም አቀፍም ሆነ ሪጂናሊ ስናየው ሰው ሰራሽና የተፈጥሮ አደጋዎች በተለይ ሴቶች፣ ሕጻናትና አዛውንቶች ለዚህ ተጋላጭ ናቸው። ስለዚህ በአንድ በኩል ሴቶች ለዚህ አደጋ ተጋላጭ ናቸው፣ በሌላ በኩል ደግሞ ያሁን ለምሳሌ የውስጥ መፈናቀል ሲኖር ኢንተርናል ዲስፕሌስመንት የምንለው ማለት ነው። ውስጥ መፈናቀል ሲኖር የሆል ፋሚሊውንም ሆነ የልጆችንም ሆነ ኃላፊነት የሚወስዱት ሴቶች ናቸው። ስለዚህ አጌን እዛ አቶሪቲ ኮንሰንትሬት ያደርጋል ማለት ነው። እነዚህ ናቸው። ከልማትና ከኢሰን ሴኪሪቲ አንጻር ስናያቸው ድህነት መጨመር ኮንትሪቢት ያደርጋል ዱኒያ ሊሄድ እና በዚህ ባለፈው ሳምንት በተጠናቀቀው ጉባኤ ላይ የሴቶችና ልጃገረዶች የኤች አይ ቪ ኤስ ጉዳይም ተነስቶ ነበር። እሺ አው በጣም ኢንተረስቲንግ የሆነ ዴቨሎፕመንት ይመስለኛል። ይሄ ጥሩ አይነት አካሄድ ነው የሴቶችን ጤናን በተመለከተ የሲ ኤስ ደብልዩ በዚህ በሃምሳ ስምንተኛው አስፈላጊ ነው ብሎ ስላመነበት ሪዞሉሽን አውጥቷል። ይሄ ሪዞሉሽን ሴቶችን እና ኤች አይ ቪ ኤድስን የሚመለከት ሪዞሉሽን ነው እና ይሄ ሪዞሉሽን በዋነኛነት እንዲወጣ የተፈለገበት ምክንያት ከበፊቱ በበለጠ ሁኔታ አዲስ የሆኑ የኤች አይ ቪ ኤድስ ታማሚ ሴቶች ቁጥር እየጨመረ ነው የሚል ሪሰርች ወይም ጥናት ስለተገኘ ና ስለተደረሰበት ይሄ ነገር ደግሞ ቶሎ ችግር መፈታት አለበት ብለው ስለታሰበ፣ ያው እንደነገር ፓርቲ ባለፈው የቤጂንግ ዴክላሬሽን አንዱ ከሚያሰብባቸው ጉዳዮች ውስጥ አንዱ የሴቶች ጤና ነው እና እስከ ሃያ ሰላሳ ጭነት እንዴት አድርገን ነው አሁን አዲስ ኢመጅ ያደረጉ ያሉ እንደ ኤችአይቪ ችግሮችን መቅረፍ የምንችለው የሚለውን መፍትሄ ለመስጠት ብለው ነው ሪዞሉሽን ያወጡት። ሪዞሉሽኑ ሳድቅ ማለት የሳውዘርን አፍሪካ ደቨሎፕመንት ካምፕ ማለትም በሳውዘን አፍሪካ ደቨሎፕመንት ካምፕስር ወይም እነዚህ ሳውዝ አፍሪካ ውስጥ ያሉ ሀገሮች የመሩት ሪዞሉሽን ነው። በዋነኛነት አንጎላ ይህንን ሪዞሉሽን ወደ ዩኤን ኮሚቴዎች ወደ ዩኤን ሴስ ደሰቢ አምጥተው ተገቶ ወይም ይሄ ነገር እንዲያዝ ያደረገች ሀገር ናት። ሌላ ደግሞ እንደምታውቁት ሳውዝ አፍሪካ ከኤች ከኤችአይቪ ጋር በተያያዘ ብዙ ጥቃቶች የኤችአይቪ ታማሚዎች ብዙ አሉ ሴቶችም በተለይ እና በዚህ የሪዞሉሽን ውስጥ ምን አይነት ነገሮች ነው የተካተቱት ብለን ስንመለከት በዋነኛነት ሪዞሉሽን ውስጥ በጾታ ጥቃትና በኤችአይቪ መካከል ያለውን ግንኙነት ያሳያል። እንዲሁም ደግሞ በኤች በኤችአይቪ እና በሴቶች ግርዛት በኤችአይቪ እና በየአለድሜ ገባሪዎች መካከል ያለውን ግንኙነት አሳይቷል። በዚህ ሪዞሉሽን ላይ እንደመስ ተቀመጡት ነገሮች መካከል ሴቶች ስራ ላይ ለመስራት ከኤች አይቪ ጋር በተገናኘ የወንዶች አጋርነት አስፈላጊ መሆኑን አስምሮበታል። ሪዞልሽኑ እንዲሁም ደግሞ ዩኒቨርሳል ሄልዝ ከቨሬጅ የምንለው የጤናን ለሁሉ የማዳረስ ስራ በመስራት ኤች አይቪ ጋር የተገናኙትንም እንዲሁ ተደራሽ ማድረግ እንዳለበት ግን በዋነኛነት የኤች አይቪ ቁጥር የጨመረበት ደግሞ በኤች በኤች አይቪ ተያዙ ተማሚዎች ላይታከሙ የቻሉ የዩኒቨርሳል ሄልዝ ካቨሬጅ ዝቅተኛ ስለሆነ ነው ብሎ ያስታል እዛ ሪዞሉሽን ላይ እና በዋነኛነት የዩኒቨርሳል ሄልዝ ካቨሬጅ ለሴቶች ጭምር እንዲዳረስ የማድረግ አስቀምጧል። ከዛ ጋር በተያያዘ የሴቶችን የመማርነት ራይት ቱ ኤዱኬሽን በተለይ ደግሞ ዝም ብለን ፎርማል ትምህርት መደበኛ ትምህርት የምንለውን ብቻ ሳይሆን ከኤች አይ ቪ ኤድስ ጋር በተያዘ ኤች አይ ቪ ከመከላከል እንዲሁም ደግሞ ሰዎች በኤች አይቪ ከተያዙ በኋላ ራሳቸው እንዴት መጠበቅ አለባቸው የሚሉት ነገሮች ላይ ሴቶች እንዲማሩ የማድረግ በበውስቱ በመደበኛም እንዲሁም መደበኛም በሆነ መልኩ ሴቶች ለምሳሌ ገጠር ውስጥ ያሉ ሴቶችን እንዴት ገብተን ማስተማር እንዳለብን ያስታል ይሄ ሪዞሉሽን። ከዛ በተጨማሪ ሌሎች ተጓዳኛ አገልግሎቶች ከኤች ከኤች አይቪ ጋር ተያይዞ ያሉ ለምሳሌ የመድኃኒት አቅርቦትን ያስ ከዛ ውጭ ደግሞ ጥሩ ሐኪሞችን ለማብጫት እና እነዚህ ሐኪሞች የሚፈለገውን አገልግሎት በኤች አይቪ ለታመሙ ሰዎችን እንዲያደርሱ ማድረግንም ጭምር ያስታል ማለት ነው። ሴቶች ከኤች አይቪ ጋር የሚኖሩ ሰዎችን ከመድረስ አንጻር ቅድምም ትግስት እንደነገረችን እንደሚታወቀው ብዙ ጊዜ ጦርነት ሲኖር፣ የተጎዳ ሰው ሲኖር ብዙ ጊዜ ኃላፊነት የሚችሉ ሴቶች ናቸው እና እነዚህ ሀላፊነት የወሰዱ ያሉ ሴቶችን እንዴት ነው በኢኮኖሚ ኤምፓወር የምናደርጋቸው እንዴት ነው በገንዘብ የምንረዳቸው የሚለውን ነገር ላይ አሰብሯል፣ አቅጣጫም ሰጥቷል። እንዴት ሀገራት ሴቶችን በኢኮኖሚ በማገዝ ህብረተሰባቸውን፣ ቤተሰቦቻቸውን እንዲከባከቡ ማድረግ እንደሚችል የገለጸበት ሁኔታ አለ እና የነፍስ ወከፍ ገቢ ጋር በተያያዘ በተለይ በዝቅተኛ ደረጃ ያሉ ሀገራት ከኤች አይ ቪ ጋር መጽሐፍ በተለይ በኢኮኖሚያቸው ዝቅተኛ በሆኑ ሀገሮች ውስጥ የዚህ ቁጥር መጨመርን ያስታለን ሪዞሉሽኑ። ስለዚህም እስከ ሀያ ሰላሳ ድረስ ሌሎች ሀገራት ስፍሬት አለም አቀፍ እርዳታ የሚያደርጉ አቅ ሀገራት ምን እንደመመልከት በዝቅተኛ ሀገር የሚኖሩ ሴቶችን ከኤች አይ ቪ ለመጠበቅ ከኤች አይ ቪ ጋር የሚኖሩትን ደግሞ አግባብ ያለው አቅት እንዲያደርጉ በማድረግ ሂደት ውስጥ ከዝቅተኛ ሀገር ካሉ ሀገራት ጋር ትብብር እንዲፈጥሩ በሚል የገለጠበት ሁኔታ ነው ያለው። ዶክተር ትዕግስት መኮንን ለራዲዮ መጽሔት ተመልሰሽ እንደምትመጪ ተስፋ እናደርጋለን። ወይዘሮ ዱኒያ መኮንን ተገኝም እንደዚሁ ከዚህ ቀደምም ጊዜሽን ሰተሽናል። አሁንም የዛሬም ጊዜሽን ስለሰጠሽን ሁለታችሁም በጣም እናመሰግናችኋለን። በደህና አደሩ። ማጮች ከእንግዶቻችን ጋር ያደረግነው ውይይት ሰፋ ያለ ነው። በተለይ በሶስተኛው ዓለም ሀገራት ያለውን ሴቶች ለመንግስት ኃላፊነት በሚበቁበት ወቅት እንኳን ተገቢው ሥልጣን ኖሯቸው ሥራቸውን የሚሰሩበት ወይም ተጨባጭ ለውጥ የሚያመጡበት ሁኔታ ያለመኖሩን ለቦታው መመረጥ ብቻውንም ከይስሙላ ያለፈ ትርጉም እንደሌለው አንድ በዚህ ዙሪያ የተካሄደ ጥናት ዋቢ በማድረግ የቀረበውን የምጣኔ ሀብት ባለሙያዋ ዶክተር ትዕግስት መኮንን ያቀረቡትን ትንታኔና የሕግ ባለሙያና የጾታ እኩልነት ተሟጋቿ ወይዘሮ ዱንያ መኮንን የሰጡት አስተያየት የተካተተበትን ራሱን የቻለ ቅንብር በተከታዩ ፕሮግራማችን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን። ራዲዮ መጽሔት ይቀጥላል። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ በአዲስ አበባ መስኮቱ ስለ አባይ የተባሉትና ሌሎችም ወጎች ይዞ ብቅ ብለዋል። የግድብ ስራ የመሰረት ድንጋይ የተጣለበት አስራ ሶስተኛ ዓመት የፊታችን ማክሰኞ መጋቢት ሀያ አራት ስለሆነ ሰሞኑን አባይ አባይ እየተባለ ነው። እኔም ረጅሙን አባይ በረጅሙ ያሬዳዊ ዜማ መንፈሳዊ ሕይወቱን ለመቃኘት ብየ ነው። በዚህ አይነት ሁኔታ ወደ ዝግጅቴ የገባሁት አቶ አምሳሉ ደምለው በቀድሞው የኢትዮጵያ ሬዲዮ የእርሻ ፕሮግራም አዘጋጅና አስተባባሪ አባይ በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ ምዕራፍ ሁለት ላይ ስለ አባይ ይናገራል። አራት ወንዞች ነበሩ ይላል። ያው አንደኛው ኤፌሶን፣ ከዚ በኋላ ጊዮን፣ ከዚ በኋላ ጤግሮስ፣ ጤግሮስ እና ኤፌሶን። እነዚህ አራቱንም እግዚአብሔር በጥበቡ የሰራልን ነው። አባይ የኢትዮጵያ ምድር አዋስኖ ያዋሰናል ይላል። ከቦ በግብፅ አቋርጦ በቀይ ባህር አድርጎ ወደ ሲና በራ ሄዳለ ይገባል። ጣናን ብቻ ለምቆርጦ የሚሄደው ሲና በርሃንም ወ ይሄ ቋርጦ ነው። ሄ እንግዲህ ይሄ እግዚአብሔር ታምር ነው። እንግዲህ ከሰላ ጀምሮ ከከሰላ ጃም ነው ሸማከሰላ ምንጭና ከዳሞት ደንጌዛ ከሁለቱ አንድ ላይ በኮሎ አባይ የተባለው አባይ በኩር አፍላጋት ይባላል። እነዚህ አፍላጋት ሁሉ ኮ በኩር አለቃቸው አለቃቸው ነው እና እንግዲህ ደግሞ ርቀቱስ ርቀቱ የትና ጣና ገብቶ ጣና ፏፏቴውን እያሳየ ከዚያ በኋላ በሱዳን አቋርጦ ግብፅን እያጠጣ እያጠጣ ምግብ ነው እኮ ለሱዳን ና ለግብፅ። እሱ ነው እሱ ከሌለ ዋጋ የለውም። አሁን ደግሞ በስልጣኔው ጊዜ ደግሞ ለመብራት መጠቀሚያ ተብሎ ያው አባይ ተገደበኛም ተገደበ፣ አባይ ተገደበ። አንድ ላይ ነው የማይታሰብ የነበረው በዘመኑ ይኸው አዋቂዎች ደግሞ ተገድቦ እያየ ነው። መብራት እንግዲህ መብራት በመብራት ልንሆን ነው። አሁንም ትንሽ ትንሽ እየሰጠ ነው ጥቅም ባለው። እንግዲህ ለአንዳንድ አካባቢዎች ለኢትዮጵያ አካባቢ አዋሳኞች እየሰጠ ነው ጥቅም። እስካሁን እንግዲህ ስልሳ ፐርሰንቱ መብራት እንደማያገኝ ተደርጎ ነው መብራት ኃይል መግለጫ ሲሰጥ የምንሰማው በየመሪዎች ንግግርም ሲደረግ። አሁን እንግዲህ እነዚህ ሁሉ መብራት ሊያገኙ የሚችሉ ወደ ውጭ መሸጥ ተጀመረ እኮ። አባይ እንግዲህ ፍሬም እየሰጠ ነው። ኢትዮጵያውያንን ደግሞ አንድ አርጎ ሊያስተሳስር የቻለና የሚችል አባይ ነው። አንድ ንብረት ነው። አብሮ መኖር ነው። አቶ አምሳሉ ደምለውን አመስግኜ የዛሬ ዝግጅቴን እዚህ ላይ ላብቃ። የዛሬ አስራ አምስት ቀን እንገናኝ። ቸርን ሰንብት። በኋለኛው ጊዜ በእጅጉ እንደሚቀንስ የሚታመነው የትውስታ ክህሎት ወይም የማሰብ የማሰላሰል አሊያም የፈጠራና የጥበብ ችሎታ ሳይቀር በልጅነት ዘመን ብቻ ሳይሆን በዚያ በኋለኛውም እድሜ ሊለመልም ይችላል በሚል በተዋወቀው ወጋችንም ተመልሰናል። እርግጥ በዚያ ዕድሜ ክልል ውስጥ በስፋት የሚታየው የአንጎል ስራ መዳከም አዝማሚያ የግድ አይደለም ነበር። የራዲዮ መጽሔት በቀደመ ዝግጅቱ የሳይንሱን ዓለም ጭብጥ ይዞ ብቅ ያለው ተከታዩን እንሆ። በቀረብናቸውም ሆነ ለፕሮግራማችን ተስማሚ በምትሏቸው ሌሎች የርዕሰ ጉዳዮች ዙሪያ በመጽሐፍም ሆነ በመደወል እንድትሳተፉ እየጋበዝን ለምሽቱ ያልነውንም በዚሁ መቋጨታችን ነው የቀረን ቢኖር

the day. It's a night. የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 ና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጅት ታየንን ለአሁኑ በዚሁ ተሰናበትን። ሰላም በደህና ደሩ።